ች የዚህ ምሽት ባህልና ማህበረሰብ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአሁን ቀደም ከታዋቂው ገጣሚ ኤፍሬም ስዩም ጋር ካካሄዳቸው ውይይቶች አንዱን ያቀርብላቸዋል። ሰዎች ስማቸውን ናቸው፣ የሰው ልጆች የስማቸው አገልጋዮች ናቸው ይላል ኤፍሬም። የራስ ምስል የሚለው ግጥሙን ጭብጥ ለአሉላ ሲያብራራው፣ ወደ ዝግጅቱ እንለፍ። የራስ ምስል። ይህ የራስ ምስል ነው የአንድ ሰው ስንትነት በራሱ በአንድ ሰው የሚገመትበት። በዚህ ሁሉ ቃላት ልነግርህ የሚሻው ሌላ ምንም አይደል ውሃ የሌለው ወንዝ መጠሪያው ወንዝ ነው የሚል ቃል ብቻ ነው። ውሃ የሌለው ወንዝ መጠሪያ ወንዝ ነው የሚል ቃል ብቻ ነው። እንግዳ አገላለጽ ይመስላል። የራስ ምስል፣ የአንድ ሰው ስንትነት። ኤፍሬም ጥያቄ መልስም፣ ደግሞም ጥያቄ ያከታትላል። ረጅሙን ግጥም ለአድማጭ ቀለል ባለ ገለጻ ለመዳሰስ ብንሞክር፣ ምንድን ነው የራስ ምስል ውስጥ በዋናነት በአንኳሩ ለማሳየት የሞከርከው? በራስ ምስል ውስጥ በአጭሩ ሲቀመጥ ልገጽ የፈለግኩት ስለ ስም ነው። የሰው ልጅ የስሙ ባሪያ ነው፣ የስሙ አገልጋይ ነው የሚል የራሴ የሆነ ደካማም ሆነ ብርቱ አመለካከት ጊዜ ረዘም ያለ እንደ ጥናት አድርጌ እየሰራሁት ያለ ጽሁፍ አለኝ። እና የራስ ምስል አንድም ይሄ ሰልፍ ፖርትሬት ተብሎ በጣሊያኑ ዘንድ ያለ ሰውየውን ሳይሆን መንፈሱን የማስቀመጥ ሀሳብ ነው። እና እኔም ደግሞ ማምንባቸውን ነገሮች ምስል ላይ ፍሬም ብዬው አንብቤ አውቃለሁ። አንዴ እዚህ ብሔራዊ ትያትር፣ አንድ ፕሮግራም ላይ አንዳንዴ እንግዲህ ወደ ራሴም እወስደዋለሁ። ግን እንደዛም ብቻ አይደለም። ከዛም ደግሞ የላቁ ነገሮች ይኖሩታል ና እኔ መጽሐፍ ቅዱስን ሳለም ከእንግዲህ አብርሃም ነበር አስቀድሞ ስሙ። ከዛ በኋላ ግን አብርሃም ተባል። ከዚህ ጥያቄ በኋላ ስለ ስም ጥናት አደርጉ ነበር። ገፋ አድርጌ የሄድክበት ከራስህም ጋር ቀረብ አድርገህ የተመለከትከው ነገር እንደሆነ እየገለጽክ ነው። ስማቸው ለሰዎች ምናቸው ነው የሚለው የቆየ አባባል አለ። ግዙፍ ጥያቄ ያዘለ ጭምር ነው። በሌላ በኩል ደግሞ በግልባጩ ስማቸው ለሰዎች ሁሉም ነገራቸውም ነው ይባላል። እንዴት ነው አንተ ያየኸው? እኔ ሰዎች ስማቸውን ናቸው ወይም ሰውነታቸው ስማቸው ነው ብዬ ነው እኔ ደግሞ ማምነው። እነሱ ያ ስማቸው ናቸው፣ እዛ ስም አገልጋይ ናቸው። ቢወደሱ በስማቸው ነው፣ ቢከሰሱ በስማቸው ነው። ነፍሳቸው እንኳን ያለችው እዛ ስም ላይ እንጂ ሌላው ነገር ሁሉ ስም የሚለው እንግዲህ መጠሪያ የተጽወ ስም ነው። እንግዲህ ጀምር፣ እንደውም ሁለት መስመር ነበር እንኳን ስም ወጥቶልን እገሌ እንትና ምናምን ተብለን ይኸው ያለ ቅጽል ስድቦ ሆኖብናል ሰው የሚል ስም ይዘን የሚል ግጥም ነበረኝ በፊት። እና ለእኔ ሰዎች ስማቸውን ናቸው ነው ራሱ መጠሪያቸውን ሆኖ ነው የማገኛቸው። እና እንደውም አንዳንዴ ከአብሮ አደጎችም ሆነ ከጓደኞች ጋር በተለያዩ አጋጣሚ ከማገኛቸው ሰዎች ጋር ስማቸውና እነሱን አብሬ ማዋደድ ጀምሬ ነበር። የእነሱና ያባታቸውን ስም አንድ ላይ እየሰማሁ ራስ የሚሰጥ በውስጥ የማደርገው ትንታኔ ነበረኝ። እና አብዛኞቹም ደግሞ ልክ ሆኖ ነው ያየኋቸው። ሰው ልጆች የስማቸው አገልጋይ ናቸው ብዬ ማመን ደረጃ እኔ ደርሻለሁ። እንግዲህ የራስ ምስል ስምና ማንነት አድማጭ ችም በተለይ ግጥሙን የመስማት እድል ያገኙ የሚያሰላስሉት ከራሳቸው ጋር የሚጫወቱት ወግ ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ሁሉም ወጋችን በግጥሞች ውስጥ የሚመጡትን ሀሳቦች ማነሳሳት ነውና ለአድማጮች አንድ ሌላ አድል ለመስጠት ለሞከረ በዚህ ሲዲ ከተካተቱት ሩብ ግማሽ ሙሉ የሚለውን አንድ ግጥምህን እንስማ ና አንዳንድ ነጥቦችን ደግሞ እንዲሁ እያነሳን እንሄዳለን። ሩብ ግማሽ ሙሉ። በሕይወት መስመር ላይ የማይሮጥ ሰው የለም፣ ሁሉም ይሮጣሉ። ሩብ ግማሽ ሙሉ። ከእነዚህ መካከል ሩብ የደረሰው ለእርሱ ዕውቀት ማለት መቀበል ብቻ ነው። በሕይወት መስመር ላይ የማይሮጥ ሰው የለም፣ ሁሉም ይሮጣሉ። ሩብ ግማሽ ሙሉ ከእነዚህ መካከል ግማሽ ነኝ የሚለው እርሱ ዕውቀት ማለት መቀበል የሌለው መጠየቅ ብቻ ነው። በሕይወት መስመር ላይ የማይሮጥ ሰው የለም፣ ሁሉም ይሮጣሉ። ሩብ ግማሽ ሙሉ። ከእነዚህ ከሦስቱ ሙሉ የሆነ ሰው ለጠቢብ አእምሮ ዕውቀት ለታደለው ለእርሱ ዕውቀት ሆኖ ነፍሱን የሚያስጨንቀው የጥያቄው ምላሽ ጥያቄው መሆን ነው። በሕይወት መስመር ላይ የማይሮጥ ሰው የለም። ሁሉም ይሮጥ አሉ ግማሽ ሙሉ እያልክ እያንዳንዱን ታነሳለ ሩቡንና ግማሽ የደረሳቸውን ከእውቀት ጋር ያላቸውን ዝምድና ተንትነ ሙሉ ላይ ስደርስ ከእነኚህ ከሶስቱ ሙሉ የሆነው ሰው ለጠቢብ አእምሮ እውቀት ለታደለው ለእርሱ እውቀት ሆኖ ነፍሱ የሚያስጨንቀው የጥያቄው ምላሽ ጥያቄው መሆን ነው ስትል ትደመድማለህ። የጥያቄን ትልቅነት መጨረሻነት ስታመለክት፣ እስኪ ስለ ጥያቄ ጥቂት አውራን። ምንድን ነው ጥያቄ እንደዚህ ብዙ እንዲያነጋግር ምክንያት የሆነው? እኔ ገና ሩብ ነኝ። ግን እዛ ድረስ ያሉትም የጨረሱ ሆናቸው ማለት አይደለም። የጥያቄው ምላሽ ጥያቄው ከሆነ እሱም ጠይቆ ነው። ግን ቢጠይቅም የእኛ መልሶች የእሱ ጥያቄ ሆኖ ነው ያ ሰው የምታየን ስለዚህ እሱም አቋርጦ ነው የሚወርደው። አለም ላይ መፈጸም አይቻልም የሚል እሳቤ ነው በውስጥ ያለው። እንግዲህ ጥያቄ ይኖራል፣ ይጠየቃል። ዜርም ይጠየቃል፣ ተፈጥሮም ይጠየቃል፣ ሰውም ይጠየቃል፣ ሁሉም ይጠየቃል። ጥያቄው አያቆምም። ምን አይነት ጥያቄ ነው? እንደኛ ባለ ደግሞ ማህበረሰብ ውስጥ መጠየቅ እጅግ አስቸጋሪ ይሆናል። ስለዚህ እነዚህ ደረጃ ምድቦች እንደ እኔ ሩብ የሆኑት በጣም ብዙ መሆን እና ሙላትን እስከ መሸፈን ምንደርስበት ጊዜ ያለን ለምን ይጠየቃል ለምን ይሆናል ብለን እነዛን ነገሮች በራሳችን ስንፍና እስክናጠፋቸው ምንደርስበት ሁኔታ ስላለ የማህበረሰብ ችት አይነት ሁኔታ ይስተዋሉበታል። እንደዛ ነው የሚታየኝ። ከሩብ ወደ ሙሉ ባለው ሽግግር ላይ ቀደም ያለም ነገር አለ ስለ ጥያቄ የሚነገር መጠየቅ ከመፈለግ ከመሻት ነው፣ እና እውቀትም ትምህርትም ያለው ያን በመሻት ውስጥ ያለውን ህይወት ጎላ ለማድረግ የሞከርክበት ይመስላል። ፈልገውን አናውቅም። ሁሉም የሚያስፈልገን ይመስለናል። ከፊሎቻችን ደግሞ የማያስፈልጉንን ነገሮች አናውቃቸውም። ይሄ ደግሞ ትልቁ ችግር ነው። ሰው ልጅ ትክክል በሆኑ ሁለት አማራጮች ውስጥ ሲወድቅ ጉዳቱ ላይ ይወድቃል። አንደኛው አማራጮች ሲበዙ፣ ሁለተኛው አማራጮች ሲጠፉ ነው እና እኛ ማህበረሰብ ውስጥ ስንመጣ አማራጮችን ያለ ማጥናት ሁኔታዎችን አስር ድረስ ሳይታይ ማመን መቀበል አርባ ዘጠኝ ሰው ካጨበጨበ አምሳ አንደኛ ለመሆን መጠየቅም የለም ችግር የለውም በህብረት የምንጓዙባቸው ሁኔታዎች ስላሉ ከነዚ ሁኔታዎች አኳያ ምሰዋሉ አንዳንድ ሁኔታዎች ላይ እንደዚህ አይነት ነገሮች ስላሉ ብዙ ጊዜ ሞራላችንም ለመሰበር ማሞታችን ለመፍሰስ ቅርብ ይሆናል። እንደዚህ አይነት ሁኔታዎች ለዚህ ያደርጉናል። እዛ ጋር ጫፍ ላይ ያሉት ደግሞ የተወሰነም ነገር ከማድረግና ከማራመድ ይልቅ እነሱም የጥያቄያቸው ምላሽ ወይም የእኛ መልሶች የእነሱ ጥያቄ ወይም የእነሱ መልሶች የኛ ጥያቄ የሆነና ነገሮች በሙሉ ጥያቄ ብቻ ሆነው ነው የሚቀሩት። እስካሁኑም ጥያቄ ላይ ያለ ነው። ባለፈው ጊዜ ሶላያን እንደተደሳው የሚኳኳበር አለ አሁኑም ደግሞ el dia que no, el dia que hoig com ho veu